እንደምን አመሻችሁ አድማጮች፣ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ዛሬ የትንሣኤ በዓል በሚከበርበት ቀን በመላ ኢትዮጵያ ከሚገኙ ባልደረቦቻችን መካከል ወደ ተወሰኑት እንደውላለን፣ የበዓሉን ድባብ እንዲያስቃኙን። እነሱም በግላቸው በምን ሁኔታ እያከበሩት እንደሆነ እንጠይቃለን። ምሽቱ የአሜሪካ ድምፅ ዘጋቢዎች የበዓል ወጎች የሚሰሙበት ይሆናል ማለት ነው። ሀብታሙ ስዩም ነኝ። አብራችሁን ስለምታመሹ እናመሰግናለን። አስቀድመን ወደ ምስራቅ ኢትዮጵያ ስልክ ስንመታ የምስራቅ ኢትዮጵያው የአሜሪካ ድምፅ ዘጋቢ አዲስ ቸኮልን እናገኛለን። አንተ ባለህበት አካባቢ የበዓል ድባብ ምን ይመስላል የሚለውን እስኪ በአጭሩ አስቀኝን። ድሬዳዋ ላይ ሁለት ሳምንት በፊት ምናዳሳ ከሆነ ሁለት ሰዎች የኮሮና ቫይረስ ተገኝቶባቸው ጠበቅ ያሉ እርምጃዎች፣ ገበያዎች እንዲዘጉ፣ ሆቴል እንዲዘጉ፣ ታክሲዎች አገልግሎት እንዳቆሙ የተለያዩ ውሳኔ ሰው ሰዎችም የተወሰነ ፍራት ነበሩ ብዙ ነገር ጸጥ ያለ ነገር ነበረ እና አሁን ከተወሰኑ ቀናት በኋላ በቅርቡ ቀን ማለት ነው ከእነኛ ሰዎች ጋር ኮሮና ቫይረስ ከተገኘባቸው ሰዎች ጋር ንክኪ ያላቸው ለአስራ ሁለት ቀዳ ቀዳብሮ የነበሩ ቤተሰቦች፣ ጓደኞች፣ ጎረቤቶች ምናምን ሁሉም ተመርምረው ከኮሮና ቫይረስ ነጻ ሆኑ። ከዛ ባሻገር መንግስትም ደግሞ እንደዚህ የተለያዩ መንገዶች ጠቅሎች ነበሩ። በርካታ ገደቦችን አነሳ። የተዘጉ ገበያዎች እንዲከፈቱ ተወሰነ። ታክሲዎች አገልግሎት እንዲጀምሩ ተወሰነ። ሆቴሎች በተወሰነ ገደብ አገልግሎት እንዲገኙ የተወሰነ ያ ያ ነገር ወደ ከኮሮና በፊት የነበረውን እንቅስቃሴ የሚመልስ ይመስላ አድባብ ነው የፈጠረው። አንድራይዳ ላይ እና ወደ ገበያ ቦታ በግል የተወሰነ ለመንቀሳቀስ ሞክሬ ነበር። የእንስሳት ገበያ፣ የአትክልት ገበያ በጣም ሞቅ ያለ ደመቅ ያለ ከዚህ በፊት እንደነበረው የሚመስል ነገር ነው የነበረው። ኮሮና ብዙ ስጋት የፈጠረበት አይመስልም። ምናልባት መዘናጋት ምንት የፈጠረ ነው የሚመስለው ዋጋ ላይ ዩፊት ከነበረው አንጻር የተወሰነ የመቀነስ የሚመስል ነገር አለ። አንዳንድ እንትኖች ላይ የመጀመርለ እንትኖች ላይ ነው ፍየል ላይ ትንሽ የመቀነስ አይነት እንትን ያለው፣ ሌሎች ላይ የመጨመር አይነት ነገር አለ። ምናልባት አሁን ቅዳሜ ሁሉ ቅዳሜ ላይ ሲደርስ ነው ብዙ ነገር ትክክለኛ ዋጋ የሚለው ነገር የሚጨምረው ነገር በዚህ ኦብዘር እናደርጋለን እና ሞሮርነት በዛ ሁኔታ ነው ያለው። ከአቅም አንጻር ብዙ ሰዎች አቅማቸውን ተዳቅማሉ። አሁን ለምሳሌ የአሸዋ ገበያ ለአስራ ሰባት ቀን እንዲዘጋ ተወስኖ የነበረው አሸዋና ታይዋን ገበያዎች አስራ ሰባት ቀን ተዘግተዋል። ከዛ ገበያ ጋር በቀጣ መዘዋወሪ ሰዎች ያለ ገቢ ነው የነበሩት። አሁን ከሶስት ቀን መንቀሳቀስ የጀመሩት ታክሲዎች በቅርቡ እንቅስቃሴ የጀመሩት አስር ሺህ ደግሞ ታክሲዎች አሉ ድሬዳዋ ላይ አብዛኞቹ ባጃጅ የሆኑ በነኛ በታክሲ ሾፌርነትም በታክሲ ባለቤትነትም ይሰሩ የነበሩ በርካታ ሰዎች እንደዚሁ የተወሰነ በርካት ቸኛ የተዳከሙ ሰዎች አሉ። አንደኛ የሰፈሩ የድጋፍ ማሰባሰብ በጎ ፈቃደኝ በ በዛ በዛ ሁኔታ ሰው እየተደጋገፉ ምን እያለ በአለም እየተቀበለ ነው ነው ባለፉት ጥቂት ዓመታት ውስጥ ብዙ ክስተቶች ኢትዮጵያ ውስጥም ስለታዩ ከእነሱ መካከልም አብዛኞቹን ከዘገቡልን ዘጋቢዎች መካከል አንዱ ስለነበር ምን አይነት አስደሳችና አሳዛኝ ገጠመኞች በጥቂት ዓመታት ውስጥ ገጥመዋል የሚለው ለአድማጮች ነገርን የባህል ወግ እንዲሆነን ነው አጋጣሚውን ከዚህ ያለኝ አንድ በፊት ጠፍነት ሀያዎቹ መጀመሪያ እድሜ የሆነን ከአንድ ጓደኛ ምሽት ላይ ማለት ነው፣ የፋሲካ ዋዜማ ተቀምጠን እያለን ነው እና እንደ ቆረ ገበያ ነው። ከኛ ፊት ለፊት አንድ ሴት ዶሮ ይዛ ተቀምጣለች። አሁን ፋሲካ የሚውለው ለእሑድ ሰው ዶሮ በጊዜ ገዝቶ በልቶ ላባ መልሶ ምን ብሎ ወጥ የሚሰራበት ሰዓት ማታ፣ በዛ ሰዓት ማለት ነው። ሴትያ በዛ ምሽት ዶሮ ይዛ ቁጭ ሆንለች። ከጎነ ጓደኛ ያለ በሩቅ ዲ በምንክጠራት መታች ዶሮ አስራ አምስት ብር የሚገዛ ብካገኝ ይሸጣለ ማለት ነው። ዶሮዋ ትክክለኛ ዋጋ እንደዛ ነው አይደለም። እቺ ከዚች ዶሮ ያነሱ ዶሮዎች እስከ ሀያ አምስት ብር ሁሉ ይሸጠናል። ነገር ግን እኔ እድለይሁ ምንም አላገም የሚገዛኛ ያጣው እስካሁን ድረስ ከእኔ ያነሱ ዶሮ ጓደኞች ዜኖት ሰዎች

ነገር ግን በዚህ በዚህ ማለት ነው እንደዚህ አይነት ሰቀቀን በሰቀቀ ውስጥ የሚያሳልፈው ሰዎች አሉ። ቀኑ ሙሉ ሳይሸጥላቸው ሰቀቀናቸው የማይታይላቸው ሰዎች እንደዚሁ የሚያልፈው ሰዎች አሉ እና የፋሲካ በዓል እንደመሆኑ መጠን በርካታ አድማጮች እየሰሙ ነው፣ መላው ዓለም ነው የሚገኙ። ሙዚቃ እንዲትጋብዝልኝ እድሉን ልስጥህ። ቶሎ ወደ አእምሮዬ ወደ አመት ባል ሲመጣ ወደ አእምሮዬ የምትመጣ የእሷን የአመት ባል ዘፈን Eu ከጋቢና ጋር ስለሆናችሁ እናመሰግናለን። የትንሣኤ በዓል ልዩ ጥንቅራችን ይቀጥላል። በዓል እንደመሆኑ ስለምግብ ጥቂት ልናወራ ፈልገናል። ስለ ጤናማ አመጋገብ እንዲሁም ሰሞነኛው የኮሮና ቫይረስን አስመልክቶ ምግብን መሰረት ያደረጉ የተሳሳቱ መላምቶች እየተዛመቱ መሆናቸውን በማየት ስለ ሳይንሱ የምታስረዳን ባለሙያ ከቀናት በፊት ጋብዘን ነበረ። በጥቂቱ በድጋሚ እንስማ። እኔ ሳምራይ ትግሪ ይባላል። በስነ ምግብ ዶክትሬት ያለኝ የጤና ተመራማሪ። እጅግ በጣም አመሰግናለሁ ዶክተር ሳምራዊት እንግዲህ በአንቺ ፈቃድ ነው አንቺ እያልኩ የምጠራው። በተለምዶ የሰውነት በሽታ የመከላከል አቅምን የሚጨምሩ ምግቦች አሉ ሲባል እንሰማለን። እነዚህ ምግቦች የትኞቹ ናቸው? ከምግቦቹ በስተጀርባ ያለው ሳይንስ እስቲ ምን ይላል? እስቲ በጥቂቱ አጋሪን። እሺ፣ የሰውነት የበሽታ የመከላከል አቅምን የሚጨምሩት አንድ ወይም ሁለት ምግቦች ወይም ቅመማ ቅመሞች አይደሉም። ከበሽታ ለመከላከል በአጠቃላይ ጤናማ የአመጋገብ ሂደቶችን ሁልጊዜ መከተል ይኖርብናል ይህ የሚያካትተው በተቻለ መጠን አትክልትና ፍራፍሬ በየቀኑ መመገብ የተለያዩ ጥራጥሬዎች እና ፋይበር የበዛባቸውን እህሎች ማዘውተት ስጋና ቅባት የበዛበትን ምግቦች መቀነስ ሁልጊዜ ያለመመገብ እንዲሁም ስኳር የበዛባቸው መጠጦችም ሆነ ጣፋጭ ነገሮች መቀነስ፣ እንደገና ጨው የበዛበት ምግብ መቀነስ፣ በየቀኑ ተመጣጣኝ ውሃ በተቻለ ያህል ውሃ መጠጣት፣ እንዲሁም አልኮሆል ከመጠኑ በላይ አለማዘውተር ከአልኮል ጋር በተያያዘ ያው ምግብም ባይሆን ሲጋራ ጋራ ሙሉ በሙሉ አለማለት ናቸው የሚመከሩት። በአጠቃላይ እነዚህ ከበሽታ የሚከላከሉት በተለያየ መንገድ ነው። በአንድ በኩል እንደ ፍራፍሬ እና እንደ አትክልት ያሉት የሚያስፈልገንን ንጥረ ነገሮች ወይም ቫይታሚኖችን በተመጣጣኝ መንገድ ይይዛሉ እና እነዚህ ቫይታሚኖች ከተለያዩ ኢንፌክሽኖች የመከላከል ወይም ቶሎ የመዳን ኃይላችን ላይ አስተዋጽኦ ያደርጋሉ። በሌላ በኩል ደግሞ በረጅም ጊዜ ከአመጋገብ ጋር ተያይዘው የሚመጡ በሽታዎች እንደ ስኳር በሽታ እንደ ኮሌስትሮል ያሉትን ለመከላከል እንደዚህ አይነት ጤናማ አመጋገብም ያስፈልጋሉ እነዚህ በሽታዎች በራሳቸው ክፉ ደረጃ ሊደርሱ ይችላሉ ከዛም ውጭ ከኢንፌክሽን የመከላከል ኃይላችንን ይቀንሳል እነዚህ በሽታዎች ተይዘን ከሆነ በአጠቃላይ በዚህ መንገድ ነው እነዚህ እንደዚህ አይነት ጤናማ አመጋገብ ሂደት ከተለያዩ በሽታዎች ለመከላከል አድማችንን ሊጨምር የሚችለው ዶክተር ሳምራዊት ሰሞኑን ዓለም እየተነጋገረ የሚገኘው ስለ ኮሮና ቫይረስ ነው። ኢትዮጵያንን ጨምሮ ይህንን ምግብ መብላት ከበሽታ ይከላከላል የሚሉ ሹክሹክታዎች እዚህም እዚያም ይሰማሉ። ነፌጦ፣ ነጭ ሽንኩርት ሳይቀሩ በመድኃኒትነት እየተጠቀሱ ነው። ምን ያክል በሳይንሱ የሚደገፉ ናቸው እነዚህ ምግቦች? እሺ፣ በእኛ ሀገር እንደ ፌጦ፣ ነጭ ሽንኩርት፣ ዝንጅብል ለመድኃኒት መጠቀም የቆየ ልምድ ነው። ነገር ግን ከተለያዩ ኢንፌክሽን ጋር ያላቸው ግንኙነት በደንብ በሳይንሳዊ መንገድ አልተጠናም። በተለይ በዚህ ወቅት ከዚህ በሽታ ጋር ከኮቪድ ናይንቲን ወይም ከኮሮና ቫይረስ ጋር ተራል ተብሎ የተጠና በሳይንስ የተገኘ ምግብ ወይም ቅመም በአሁኑ ሰዓት የለም። ስለዚህ በሳይንስ የተደገፈ አይደለም። የአዲስ አይነት ቫይረስ ስለሆነ በየጊዜ አሁንና በየጊዜው ወደፊት የሚመጡትን ወራትም የተለያዩ ጥናቶች ይካሄዳሉ፣ እየተካሄዱም ነው። እነዚያ ከእነዚያ ጥናቶች የሚወጣውን ትክክለኛ ውጤት መከታተል አለብን። እነዚህ ውጤቶች ከትክክለኛ ከሆነ መረጃ ምንጮች ለምሳሌ ከዓለም የጤና ድርጅት የሚወጡት ምክሮች መከታተል ይኖርብናል። በደንብ የተጠናው መድኃኒት ወይም ምግብ የሚመከር ነገር ሲወጣ ከዛ ግን እነዚህ በተለምዶ የምናውቃቸው ነገሮች ይጠቅማሉ ወይም ያድኑናል ብለን ከሚታወቁት መከላከያ መንገዶች መዘናጋት የለብንም። አሁን ቫይረሱን ለመከላከል በእርግጠኝነት የምናውቃቸው ነገሮች፣ ማድረግ ያለብን ነገሮች እጃችንን በሳሙና መታጠብ፣ ከሰው የበዛበት ስፍራ ለመሆን በተቻለ መንገድ በተቻለ ያህል ቤት መቆየት፣ ሰው ስናገኝም ሰላምታ በሩቁ ነው መሆን ያለበት። እነዚህ ናቸው በቀጥታ ከኮሮና ቫይረስ ጋር የተያያዙት የምናውቃቸው ነገሮች በአሁኑ ከአመጋገብ ጋር በተያያዘ እንግዲህ ይሄ ልመክር የምንችለው ለጊዜው መጎራረስ ይቅርብልኝ ማለት። ሌላ ሌላ በቀጥታ ከቫይረሱ ጋር የተያያዘ የተጠና ነገር የለም። ቅድም እንደተናገርኩት በአጠቃላይ ጤናማ አመጋገብ መከታተል በተዘዋዋሪ መንገድ ሊጠቅመን ይችላል። ለምሳሌ አሁን እያየ ነው እንደሆነ የምናየው በዚህ በኮቪድ ናይንቲን ወይም በኮሮና ቫይረስ የተያዙ ሰዎች ሰዎች መካከል የበለጠ ወደ ክፉ ደረጃ ወይም ወደ ሞት እየደረሰ ያሉ ሰዎች ሌሎች የጤና ችግሮች ያለባቸው ናቸው። ለምሳሌ ከልክ በላይ ውፍረት ወይም ስኳር በሽታ፣ የልብ በሽታ፣ የመሳሰሉት ያላቸው ከሌሎቹ ቫይረሱ ከያዛቸው አንጻር ጋር ሲተያዩ የበለጠ ክፉ ደረጃ ላይ እየደረሱ ነው። ስለዚህ ከመጀመሪያውም ጤናማ አመጋገብ በመከታተል እራሳችንን ከተለዩ በሽታዎች ብንጠብቅ በተዘዋዋሪ መንገድ ይረዳናል። በእርግጥ ይሄ አጭር ጊዜ መፍትሄ አይደለም ግን ወረርሽኝ ሲመጣ ብቻ ሳይሆን ሁሌም መከታተል ያለብን ጤናማዊ አመጋገብ ስራ። የጤናማ አመጋገብ ሂደት ሌላ የሚቀርብበት ጥያቄ ምንድን ነው? ውድ ነው የሚል ነው። ጤናማ አመጋገብ ሂደትን ለመከተል የተመጣጠነ ምግብ ለመመገብ ትልቅ ገቢ ሊኖረን ይገባል የሚሉ አስተያየቶች እዚህም እዚያም ይሰማሉ። የኢኮኖሚ ሀቅም የሚፈጥረው ልዩነት እንዳለ ሆኖ አሁንም ግን በእርግጥ ኬስን ሳያራቁቱ ሊያዘጋጇቸው የሚችሏቸው የጤናማ ምግብ ሂደቶች አሉ ወይ? አዎ፣ እንደዚህ አይነት አስተሳሰብ ሊኖር ይችላል። ግን እውነታው ምንድን ነው? በተለይ ኢትዮጵያ እንዲያውም ለጤና የማይጠቅሙት ምግቦች ናቸው የሚወደዱት፣ ከጤና ከጤና ከሚጠቅሙት ጋር ሲገያይ ማለት ነው። ለምሳሌ ስጋና ቂቤ ማዘውተር ለጤና ጥሩ አይደለም። በእርግጥ ስጋ ጥሩ የፕሮቲን ምንጭ ነው ነገር ግን የተለያዩ ጥራጥሬዎች ለምሳሌ እንደ ምስር፣ አተር ያሉት ፕሮቲን ለማግኘት በቂ ናቸው። ስለዚህ እና እነዚህ ነገሮች ደግሞ እንደ ስጋ ውድ አይደሉም። ስለዚህ አንድ ምሳሌ ነው። ሌላ ስኳር የበዛባቸው መጠጦች ለምሳሌ ለስላሳ፣ የታሸገ ስኳር በላዩ ላይ የተጨመረበት ጭማቂ አስፈላጊ አይደሉም። እንደውም ሲበዛ ለጤና ጠንቅ ናቸው። እና እነዚህ በእነዚህ ፋንታ ለምሳሌ ውሃ ብንጠጣ ለጤና የሚጠቅማል፣ ገንዘብ ለማዳን ሊጠቅም ይችላል። በመጨረሻ የተለያዩ አትክልቶች ማዘውተር ይመከራል። እነዚህም ለማግኘት ከባድ አይመስለኝም፣ ግን እንደ አማራጭ አሁን ለምሳሌ ለሰላጣ ማት የመሳሰሉትን ነገሮች በጓሯችንም ለማሳደግ መሞከር እንችላለን። ቀላል ነገሮች ናቸው እነዚህ። ዶክተር ሳምራዊት አንቺ የምትኖሪው በዩናይትድ ስቴትስ ውስጥ ነው። እዚህ ደግሞ እንደመኖርሽ የተለያዩ የአመጋገብ ስርዓቶች እና የተለያዩ የምግብ ይዘቶችን የማየት እድሉ ይኖርሻል ብዬ አስባለሁ ከኢትዮጵያን ጋር ስታነጻጽሪው ምን መልካም ነገሮች አሉት ኢትዮጵያን በበኩላቸው ውስጥ ሊመሰገኑ ደነቁ የሚገቡባቸው የምግብ ስርዓቶችና የምግብ ፍልስፍናዎች አሏቸው ወይ እኔ የእኛን ሀገር ያመጋገብ ከሌሎች ሀገራት ጋር ሳነጣጠር መልካም ይሆናል ብዬ የምጠቅተው ዋና ምግባችን እንጀራ ነው ከጤፍ የተሰራ እንጀራ በሌሎች ባህላቶች ከሚዘወተሩ ምግቦች ጋር ሲታይ ለምሳሌ ከነጭ ዳቦ ወይም ከነጭ ሩዝ ጋር ሲተያይ የጤፍ እንጀራ የበለጠ ፋይበር አለው። ፋይበር ጠቃሚነቱ ምንድነው? የደም የስኳር መጠን ባል አስፈላጊ ሁኔታ እንዳይጨምር ይረዳል። ስለዚህ እንደ እንጀራ እንደ ጤፍ እንጀራ ፋይበር የበዛው ምግብ ስለምናዘወትር ይሄ ለጤና ጥሩ አስተዋጽኦ እንዳለው ገምታለው ግን በእርግጠኝነት ከሌሎች ከሌላ ባህል ምግቦች ጋር አተያይቶ በዚህ ጥፍ ለዚህ በሽታ ይጠቅማል የሚለው ነገር በእርግጥ በትክክለኛው በሳይንሳዊ መንገድ መጠናት አለበት። ገና ብዙ ጥናት ያስፈልጋል፣ ግን ጥሩ የጤና አስተዋጽኦ እንዳለው ይገመታል። ዶክተር ሳምራዊት ፍቅሩ፣ የስነ ምግብ ባለሙያና ተመራማሪ፣ እጅግ በጣም አመሰግናለሁ። We'll i right you አድማጮቻችን ከጋቢና ቪኦኤ ጋር አብራችሁ ስላመሻችሁ በጣም እናመሰግናለን። የትንሣኤ በዓል ልዩ መሰናዷችን ይቀጥላል። አሁን ደግሞ የወሎ ዘጋቢያችን መስፍን አድራጊ መስመር ላይ ይገኛል። መስፍን፣ እንዴት አመሸህ? እንኳን አደረሰህ። እንኳን አብሮ አደረሰን። ብታሙ፣ መልካም በዓል ለሁላችሁም እመኛለሁ። በወሎና አካባቢዋ ያለውን የበዓል መንፈስ፣ የበዓል ድባብ እስቲ ንገረን። ደሴ እንዴት ናት? ደሴ ደስ ትላለች። ብዙ ጊዜ ወሎ አካባቢ ክብረ በዓላት በደማቅ ሁኔታ የሚከበሩበት ነው። የእምነት ልዩነት እንኳ ቢኖር የሌላው እምነት ተከታይ የአንዱን እምነት አክብሮ አድምቆ በደማቅ ሁኔታ እና ደስ በሚል ሁኔታ የሚያሳልፍበት አካባቢ ነው ወሎ የባህሉም የእምነቱም የጥበቡም ውህደት መገለጫ ናቸው በተለይ እዚህ አካባቢ ያሉት እውነታዎች እና ይሄ ነው መገለጫው ወሎ አካባቢ መስፍን በጋዜጠኝነት ጥቂት ዓመታት ቆይተሃል ወጣት ጋዜጠኛ ነህ የተለያዩ ዘገባዎችን ለአሜሪካ ድምፅ ራዲዮ ከዛ በፊት ደግሞ ለተለያዩ የዜና ጣቢያዎች የዜና አገልግሎቶች ታቀርብ ነበረ ጋዜጠኝነት ስራ እንግዲህ አንድ ቦታ የማይቀመጡበት እዚህም እዚያም የሚላኩበት የሚሄዱበት አይነት የስራ አይነት ስለሆነ በዓላትን ለማክበር የሚሆን ጊዜና እርጋታ አይኖረውም። እንዴት ነው መስፍን በዓልን የሚያከብር? ያው እንግዲህ አንተ ደም ብለህ እንደገለጽከው በአማራ ብዙሃን መገናኛ፣ በራዲዮ ፋና፣ በኢትዮጵያ ዜና አገልግሎት አሁን ደግሞ በአሜሪካ ድምጽ ሬዲዮ በጋዜጠኝነት ረጅም ጊዜ አገልግያለሁኝ። ከዚሁ ጋር ተያይዞ በዓላትን በተለያዩ አጋጣሚዎች ያው የመዘገብ ዕድሉ አጋጥሞኛል። ልዩነቱ ምንድን ነው? በዓልን ከቤተሰብ ጋር ባታሳልፍም ሌላው የህብረተሰብ ክፍል እንደ ቤተሰብህ አድርገህ በዓሉን አብረህ የምታከብርበት አጋጣሚ ያለው በጋዜጠኝነት ሙያ ውስጥ በተለይ ደግሞ በአብዛኛው እዚህ አካባቢ ወጣቶች ችግረኛ ወይም የተቸገሩ ወገኖችን የመርዳት አቅም የሌላቸውን አዛውንቶች የመደገፍ ጠንካራ ባህል አለ እዚህ አካባቢ እና ብዙውን ጊዜ እንደዚህ አይነት በዓላቶችን የማከብረው ወጣቶች ከሚረዷቸው ችግረኞች እና ወጣቶች ከሚረዷቸው አዛውንቶች ጋር በመሆን ነው። እጅግ መንፈስ ያድሳል። እጅግ እነዚህ ትልልቅ ሰዎች በኢትዮጵያ ታሪክ ውስጥ የራሳቸውን አሻራ አትመው ያለፉ ሰዎች ናቸው። ዛሬ ረዳት ልጅ ቤተሰብ ባይኖራቸው እንኳ እነዚህ የኅብረተሰብ ክፍሎች እነዚህን አባቶች፣ እነዚህን እናቶች እንደ ልጅ በመሆኑ ሲደግፏቸውና ሲያግዟቸው ማየት በራሱ በዓሉን ደማቅና ደስ የሚያሰኝ ሁልጊዜ በመጣ የሚያስብል አይነት መንፈስ ይጭርብሃል። ስለዚህ ብዙ ጊዜ ቤት ባላሳልፍም ሌሎች ቤተሰቦቼ ጋር፣ ሌሎች ባይወለዱኝም በመንፈስ ካሳደጉኝ ወገኖቼ ጋር፣ ወንድሞቼ ጋር፣ ታላላቆቼ ጋር፣ ተናነሾቼ ጋር ነው የማከብረውና የበዓል መንፈሱ በደስ አካባቢ ለአሜሪካ ድምፅ በተለያዩ ጊዜያት ዘገባዎችን ታቀርባለህ። ከወሎና አካባቢዋ ወጣ ብለህ አፋርም ወደ ጠረፍ አካባቢዎችም እየተንቀሳቀስክ ዘገባዎችን ታቀርባለህ። ባለፉት ጥቂት ሶስት አመታት ውስጥ ኢትዮጵያ ውስጥ የተለያዩ ለውጦችና የተለያዩ አዳዲስ ክስተቶች ይደራረቡ ነበረ። በዓል እንደመሆኑ መጠን ስለ አሳዛኞቹ ብዙ ላናወራ እንችላለን፣ ግን ያስገረሙሁና ያስደሰቱ የተወሰኑ ገጠመኞችን ለአድማጮች አካፍልልን። ከዚህ ቀደም በጋዜጠኝነት ሙያ ውስጥ እያለሁኝ ያጋጠመኝን ትንሽ ባነስራለህ ደስ ይለኛል። የአንድ አንድ በዓል ለመዘገብ ወደ ወሲሶ ኑራ ባል አካባቢ ነው ሜንሸዋ ውስጥ ነው የሚገኘው። እዚያ አካባቢ ለመዘገብ ሄድኩኝ። በወቅቱ የዘነው የነበረው መኪና ዝናብ ሲጥል ቆመ። በሚገርም ሁኔታ ወደ ሰላሳ ስድስት ኪሎ ሜትር ደርሶ መርስ በግሬ ደርሼ ተመልሼ ዘገባ ያጠናቀቅኩበት አጋጣሚ ነበረ በወቅቱ ምግብ የለም መጠጥ የለም እጅግ በጣም በረሃ ነው ከፍተኛ ዳገትና ለጉዞ የሚያስቸግር መንገድ ነበረ ግን ደስ የሚልህ መጨረሻ ላይ ያንን ከሰራን በኋላ ለህዝብ ስናቀርበው የደረሰን ምላሽ ድካምህን የሚያስረሳ እውነትም ለወገንና ለሀገር ማገልገል እንዳቅም ማለት ነው ደስ የሚል መንፈስ ደስ የሚል ስሜት የሚፈጥር ሆኖ አግኝቸዋለኝ። ከማስታውሰው በጣም ያው እንግዲህ ስላልተዘጋጀሁበትና እንደዚህ እንትን ስላላልኩኝ ነው እንጂ በርካታ አጋጣሚዎች ያው እንደ ጋዜጠኝነት ይኖራሉ። መልካም የትንሳኤ በዓል ለአንተም ለቤተሰብህም እንዲሆንልህ እመኛለሁ። በዓል ነው። ስለዚህ አድማጮችም ዘና ብለው ይሄንን መርሃ ግብር እየተከታተሉ ይገኛሉ። ከመለያየታችን በፊት አንድ የሙዚቃ ግብዣ ዕድል እሰጥሃለሁ። ከሰኞ ጀምረው በቁም ነገሩ ስለምትመለሱ ዘጋቢዎቻችን፣ ለዛሬ ግን ለመዝናኛ ዕድሉን እስኪ ሀብታሙ ወድልጅ በጣም አድርጌ ነው የማመሰግነው የዘፈን ምርጫውን ወይም የዜማ ምርጫውን ከመፈጸሚ በፊት እግረ መንገዴን ከዚህ ከትንሳኤ በዓል ጋር አያይዝ ይዤ አንዲት መልዕክት ማስተላለፍ ፈልጋለውኝ። ሀገራችን የተከሰተውን ችግር ህዝባችን በዓለማችን የተከሰተውን ችግር ማለት እንችላለን። በዓለማችን የተከሰተውን ችግር ህዝባችን በአንድ ስሜት ሜት ነው ችግሩን ማህበራዊ ጥንቃቄና በመሳሰሉ ተግባራት እኒህን ችግሮች የሚፈታበትን እድል መጠቀም አለበት ብዬ አስባለሁኝ። ለበዓሉ ሊቀን የሚችለው ስሜት የቴዲ አፍሮ ያ መድሃን ያልም እያለ እንደ ዘሰኝ ወይም ደግሞ የቤተ ክርስቲያንን ስርዓት በጠበቀ መልኩ ያዜሞ ዜማ አለና እሱን ዜማ ማግኘት የሚቻል ከሆነ እሱን ጋብዘልኝ፣ እጅግ በጣም ደስ ይለኛል። መስፍን እጅግ በጣም አመሰግናለሁ። መልካም ባልንል፣ በድጋሚ መልካም ምሽት። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያ ከላይ ከጸባዖት ወርዶ ከመሬቴ ከድንግል ማርያም ተወልዶ በመስቀል ላይ ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር። አብረን ስላመሸን ደስ ብሎናል። ቀሪው ምሽት የተባረክ ይሁንላችሁ። ሀብታሙ ስዩም ነበርኩ። ደህና እደሩ። ዳዊት በገና ያ